የሶማሌ ክልል የቀድሞ ፕሬዚደንት አቶ አብዲ መሐመድ ዑመር ወይም አብዲ ኢሌም ተብሎ ይጠራሉ እና ሌሎች ስድስት የክልሉ ምክር ቤት አባላት ዛሬ በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽነር ዜይኑ ጀማል ለአሜሪካ ድምፅ ገልጸዋል። ኮሚሽነሩ ሐምሌ 27 2010 ዓ ም ምሕረት በክልሉ የቀድሞ ፕሬዚደንት አመራር ሰጪነት ተቀነባብሯል ባሉት የወንጀል አድራጎት ዘጠና ስድስት ሰዎች መገደላቸውን ተናግረዋል። ዝርዝሩን ጽዮን ግርማ ይዛለች። የኢትዮጵያን ሶማሌ ክልል ሲያስተዳድሩ የነበሩትና በቅርቡ ከስልጣናቸው የተነሱት አብዲ መሐመድ ኡመር ወይም በቅጽል ስማቸው አብዲ ኢሌ በመባል የሚታወቁት የቀድሞ ፕሬዝዳንት በክልሉ ነዋሪዎች፣ በተቃዋሚዎች፣ በሀገር ውስጥና በዓለም አቀፍ የሰብአዊ መብት ተሟጋቾች ከፍተኛ ቅሬታና አቤቱታ ሲቀርብባቸው ቆይተው ዛሬ በቁጥጥር ስር መዋላቸው ተነግሯል። አቶ አብዲ ኢሌ በዛሬው ዕለት አዲስ አበባ ከተማ በተለምዶ አትላስ እየተባለ ከሚጠራው አካባቢ ከሚገኘው መኖሪያ ቤታቸው በፌዴራል ፖሊስ አባላት ታጅበው በቁጥጥር ስር ሲውሉ ታይተዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል በጉዳዩ ላይ ማብራሪያ እንዲሰጡን ጠይቀናቸዋል። ነገር ግን ማምሻውን በሶማሌ ክልል ጅጅጋ ከተማ የሚገኙ በመሆናቸው በአስቸጋሪ የስልክ ጥራት ውስጥ አነጋግረናቸዋል። ለረጅም ጊዜ የኢትዮጵያ ሶማሌ ክልል የተለያዩ የመልካም አስተዳደር ችግሮች በከፍተኛ ሁኔታ ብሌም ሲደረግ ሲደረግ የቆየ ክልል እንደሆነ ይታወቃል። በተለይ ቅርብ ጊዜ ወዲህ ዶክተር አብይ ወደ ስልጣን ከመጡ በኋላ በሀገር ግባት አጠቃላይ በተካሄደው በተቀጣጠለው የሪፎርም አጀንዳ ውስጥ ሶማሌ ክልል ለማስገባት ያው እየተደረገ በነበረው ጥረት በተለይ ህዝቡ ራሱ ሁኔታ ለማወቁ ተንበርሶ ሰው ነበር። በየ ቦታው እንግዲህ ህዝቡ ለለውጡ ፍላጎቱ ሲያሳይ፣ ግን የክልሉ አመራር ከለውጡ ጋር የመዋሀድ ችግር ገጥሞት ያው ህዝቡን ለማደናቀፍ እየሞከረ የነበረበት ሁኔታ ይስተዋል ነበረ። ሆኖም ግን ያው የፌዴራል መንግስት ሁኔታውን ሁኔታውን በጥሞና የማግባባት ስራ እየሰራ ለውጡ በአሚኬል በሆነ መንገድ እንዲካሄድ አመራርም ለውጡም ቢሰ የማድረግ ስራዎች

ዋና ተጠያቄ እንግዲህ አምራሩ ነው። አምራሩ ነበር ደግሞ በተያዙት በኤሌክትር ስራዎችን በዋሉት ፕሬዚደንት አብዲ ዑመር ማህሙድ የሚመራ ስለሆነ ያው ሳስተና ሳቸው ስለሚገኝ ሶስት ኮሚሽነር ዘይኑ ጀማል እንደተናገሩት የሶማሌ ክልል ለረጅም ጊዜ ከፍተኛ የሰብአዊ መብት ጥሰት እንደሚፈጸምበት የሚገለጽ የሚገለጽና የሚወቀስ ክልል ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ አመራሩ የለውጡ አካል እንዲሆንና ችግሮች እንዲስተካከሉ ከፍተኛ ጥረት ተደርጎ አልተሳካም። ይባስ ብሎም ሐምሌ 27 2010 ዓ ም በቀድሞ ፕሬዚዳንት አብዲ ኢሌ አመራር የተቀነባበረ ወንጀል ተሰርቶ 96 ሰዎች ህይወታቸው አልፏል። በጣም ብዙ ንብረት ወድሟል፣ ተዘርፏል። ቤተ ክርስቲያን ተቃጥሏል፣ ባንኮችም ተዘርፈዋል። በዚህም ምክንያት እርሳቸውና በስራቸው የሚገኙ ወደ ስድስት የሚጠጉ አመራሮች በዛሬ ዕለት በቁጥጥር ስር ውለዋል ብለዋል። በአሁኑ ሰዓትም በፌዴራል ፖሊስ ስር እንደሚገኙ ገልጸው በጣም በቅርቡ ፍርድ ቤት ይቀርባሉ ብለዋል። የኢትዮጵያ ሶማሌ ክልል ምክር ቤት በትላንትና ዕለት አቶ አብዲ ኢሌን ጨምሮ ሰባት የክልሉ ምክር ቤት አባላት ያለመከሰስ መብታቸውን ማንሳቱን ይፋ አድርጓል። እነዚህ ያለመከሰስ መብታቸው የተነሱት አቶ አብዲ ጀማል ቀሎምቢ የክልሉ ጠቅላይ አቃቢ ህግ ህግና ፍትህ ቢሮ ኃላፊ፣ ወይዘሮ ረሃማ ሙሐሙድ የሴቶች የሴቶችና ህጻናት ጉዳይ ቢሮ ኃላፊ፣ አቶ ኢብራሂም መሐመድ የትምህርት ቢሮ ኃላፊ፣ አቶ ዴቅ አብዱላሂ የውሃ ሀብት ልማት ቢሮ ኃላፊ፣ አቶ ኢብራሂም መሐመድ ሙባረክ የጅጅጋ ከተማ አስተዳደር ከንቲባ፣ እንዲሁም የሶኢዴፓ የፖለቲካ ጉዳዮች ኃላፊ አቶ ኡመር አብዲ ናቸው። ኮሚሽነር ዘይኑ እነዚህ ስድስት ሰዎች ከቀድሞ ፕሬዚዳንት አቶ አብዲሌ ጋር መታሰራቸውን አረጋግጠዋል። ቅዳሜ ዕለት ለሀገር ውስጥና ለውጭ መገናኛ ብዙሀን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ያለውን ወቅታዊ ሁኔታ በተመለከተ ከጋዜጠኞች ተጠይቀው በክልሉ የነበረው የመብት ጥሰት ከዚህ ቀደም ተሰምቶ ከሚያውቀው የከፋ መሆኑን ተናግረው ነበር። ጅጅጋ የነበረው ሁኔታ ሰፋ ያለ አውድ አለው። እራሱን አስሎ ማየት ያስፈልጋል። በምስራቅ ኢትዮጵያ ባለፉት አስር ቀናት ሰፊ ንግግር ስናደርግ ቆይተናል። እዚህ አካባቢ ሲደረግ የነበረው የሰብአዊ መብት ጥሰት እና እንደ መንግስት አክት የማድረግ ሁኔታ በፊልም የሚታይ ወይም በፊክሽን የሚነበብ እንጂ ኢትዮጵያ ውስጥ የሚደረግ መሆኑን ያጠራጠራል። ብዙ የሚያስደነግጡ ነገሮች ተከናውኗል። እዚያ አካባቢ ለምሳሌ በማረሚያ ቤት ከታረም የሚታረሙ ሰዎች ጋር አንበሳ ጅብና ነብር ይታሰራል። ይሄ ኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ይሄ የሆነበት ምክንያት ታሳሪዎቹ የሚጠበቅባቸውን ብቻ ሳይሆን የማይጠበቅባቸውን እንዲያወጡ ማስፈራሪያ ሆኖ የሚያግዝ ስልት ነው። ጠቃሚ ነው አይደለም ይለውን ተታል ሰዎች ይደፈራሉ፣ ሀብት ይዘረፋል፣ ሰዎች ይሞታሉ። ጅጅጋ የተፈጸመውም ነገር እንደዚ አይነት መልክ አለ። ጠቅላይ ሚኒስትር አብይ አህመድ ይህንን በይፋ ከመናገራቸው አስቀድሞ ከጥቂት ወራት በፊት ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዎች ልክ እንደ ሞቱት ነን በሚል ርዕስ ባወጣው ባለ ሰማንያ ስምንት ገጽ ሪፖርት በሶማሌ ክልል ኦጋዴን እስር ቤት በሚል በሚታወቀው እስር ቤት ውስጥ ዜጎች በተፈቀደ ለዓመታት ታስረው አሰቃቂ ስቃይና ድብደባ እንደሚፈጸምባቸው ይፋ አድርጎ ነበረ። ድርጅቱ ቃለ መጠይቅ ያደረገላቸውና ለደህንነታቸው ሲባል ስማቸው የተቀየረ የቀድሞ እስረኞችን ጠቅሶ በሪፖርቱ ላይ እንዳሰፈረው እስረኞቹ በመላው እስረኞች ፊት ልብሳቸውን አውልቀው እርቃናቸውን አድርገው እንደደበደቧቸው ማስረዳታቸውንም ተናግሮ ነበር። የሂዩማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፌሊክስ ሆርን ድርጅታቸው ያወጣውን ሪፖርት አስመልክቶም ከአሜሪካ ድምጽ ተጠይቀው የሶማሌ ክልል እስረኞች ፍርድ ቤት ባለመቅረብ በሀገሪቱ ካሉት ከሌሎች እስር ቤቶች የተለየ ነው ብለውን ነበር። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዝደንት አብዲ አሌ ድረስ ተጠያቂ ናቸው። በወቅቱ የሶማሌ ክልል የኢንፎርሜሽን ሚኒስቴር የሆኑት አቶ ኤድሪስ እስማኤል ከቪኦኤ የሶማሌኛ ቋንቋ ዝግጅት ክፍል ተጠይቀው ድርጊቱ በክልሉ አልተፈጸመም ሲሉም ማስተባበላቸው ይታወሳል። ጥቂት ቆይቶም እንደተባለው ሐምሌ 27 ቀን 2010 ዓ ም በክልሉ ከፍተኛ የሆነ የግድያ እንደዚሁም ደግሞ ንብረት መዝረፍ መውደምና በሰዎች ላይ የአካል ጉዳት መድረሱን መዘገባችን ይታወሳል። የአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ you